ማህደረ ዜና የዓለም የኢኮኖሚ መድረክ ዓመታዊ ስብሰባ ባለፈው ሳምንት ከማክሰኞ እስከ ዓርብ ድረስ በስዊዘርላንድ ዳቮስ ከተማ ተካሂዷል። ዓመታዊው የዳቮስ የኢኮኖሚና ቢዝነስ ስብሰባ የታወቁ የአገር መሪዎች፣ የኢኮኖሚ ባለሙያዎችና ባለሀብቶች፣ የፋይናንስና ባንክ ኃላፊዎችና ባለ ኢንዱስትሪዎች የዓለም አቀፍ ድርጅቶች ተወካዮችና ታዋቂ ግለሰቦች የሚሳተፉበት ትልቅ ስብሰባ ሲሆን በዘንድሮው ስብሰባም በርካታ የጥናት ጽሑፎች እንደቀረቡና ንግግሮች እንደተደረጉ ውይይቶችም እንደተካሄዱ ታውቋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አንዱ የስብሰባው ተጋባዥ ተናጋሪ በመሆን ባለፈው ማክሰኞ ንግግር አድርገዋል። የዛሬው ማህደረ ዜና ፕሮግራማችን የዘንድሮውን የዳቮስ የምጣኔ ሀብት ስብሰባና የዶክተር አብይ አህመድን ንግግር ይዘትና አንደምታ ይዳስሳል። አብራችሁን ቆዩ። ዳቮስ 11 ሺህ የሚሆኑ ነዋሪዎች ያሏት በአልፕስ ተራራ ስር የምትገኝ በተለይ በዚህ በአውሮፓውያኑ የክረምት ወቅት በበረዶ የምትሸፈን ትንሽ የስዊዘርላንድ ከተማ ናት። ይህች ትንሽ ከተማ በዓለም ምጣኔ ሀብት ላይ የሚመክሩ የአገር መሪዎችን፣ የምጣኔ ሀብት ጠበብትን፣ ባለሙያዎችንና ተመራማሪዎችን ባለሀብቶችንና የኩባንያዎች ኃላፊዎችን እንዲሁም ሌሎች የፈጠራ ሰዎችንና ተጽዕኖ ፈጣሪ ግለሰቦችን በዓመታዊው የምጣኔ ሀብት ስብሰባ አማካይነት በማስተናገድም ትታወቃለች። ዘንድሮም ከ2500 በላይ ተሳታፊዎች በስብሰባው ተገኝተው በዓለም የምጣኔ ሀብት እድገት ተግዳሮቶች፣ የንግድና ገበያ ማነቆዎች፣ በዓለም አቀፍ ትብብሮችና በአየር ለውጡ ችግሮች፣ የሰዎች ዝውውርና ፍልሰት በመሳሰሉት ዓለም አቀፍ አጀንዳዎችና ችግሮች ዙሪያ ንግግሮች ተደርገዋል ጥናታዊ ጽሑፎች ቀርበዋል ውይይቶችና ክርክሮችም ተካሂደዋል ዓለም ከመቼውም ጊዜ ይበልጥ በተያያዘችበትና ተደጋጋፊ በሆነችበት በዚህ ዘመን ማንም ብቻውን የትም ሊደርስ የማይችል በመሆኑ ዓለም አቀፋዊ ትብብርን ማጠናከርና የጋራ ሥርዓትን መዘርጋት አስፈላጊ ነው ሲሉም በርካቶች ጥሪ አቅርበዋል አሁን በዓለማችን ካለው የፖለቲካና የኢኮኖሚ ውዝግብ አንጻር መጪው ጊዜ ብዙም የኢኮኖሚ እድገት የማይታይበት ይልቁንም ቀደም ሲል ተተንብዮ ከነበረው ያነሰ እድገት ሊመዘገብ እንደሚችል በተለይ የዓለም የገንዘብ ድርጅት ፕሬዚዳንት ወይዘሮ ክርስቲን ላጋር ባሰሙት ንግግር አስታውቀዋል። ወይዘሮ ላጋር ድርጅታቸው ቀደም ሲል የዚህ ዓመት የዓለም ኢኮኖሚ በአማካይ ሶስት ነጥብ ሰባት ከመቶ ያድጋል ያለውን አሁን ወደ ሶስት ነጥብ አምስት ከመቶ ዝቅ ያደረገበትን ምክንያት ሲገልጹም በዓለም ኢኮኖሚ ላይ የተጋረጡ ተግዳሮቶችና ስጋቶች የበለጠ እየጨመሩና እውንም እየሆኑ በመምጣታቸው ነው ብለዋል። ችግሮቹን ለመቋቋምና ለማስወገድ መንግስታት ፈጥነው ትክክለኛ ፖሊሲዎችን ካልተለሙና በስራ ላይ ካለዋሉም የባሰ ሁኔታ ሊደርስና የኢኮኖሚ ቀውስም ሊከተል ይችላል እንደሳቸው አስተያየት። የመብት ተከራካሪ ድርጅቶችና ግለሰቦችም የዓለም ምጣኔ ሀብት እድገት የተፈጥሮን ሚዛን መጠበቅ እንዳለበትና ማኅበራዊ ፍትህ የሰፈነበት እንዲሆንም መድረኩን ጥሪ ያቅርበውበታል። ኢትዮጵያዊቷ የመብት አቀንቃኝ የት ነበርሽ ንጉሴም በቦታው ተገኝተው በዓለማችን ፍትሐዊ የኢኮኖሚ እድገት እንዲኖርና የአካል ጉዳተኞችንም የሚያሳትፍ እንዲሆን ድምፃቸውን ካሰሙት አንዷ ናት። ሀያ ዓመት ሙሉ በኬንያ ካኩማ የስደተኞች ጣቢያ የኖረውና አሁን ለስብሰባ እንዲመጣ የተደረገው ሶማሊያዊ ወጣት ሙሐመድ ሐሰን ደግሞ በዚህ ስንትና ስንት ሀብት በሚናኝበት ዓለም ስደተኞቹን ዙሮ የሚያየለም በማለት በሚኖርበት የስደተኞች ካምፕ የሚኖሩትን ከ120 ሺህ በላይ ስደተኞችን በመወከል ምሬቱን አሰምቷል። ወርቸስ ላይ ፒፕል ኒድስ እንደ ማንኛውም ሰው እኛም የሕይወት ህልምና ፍላጎት አለን። ግን በዚህ በሰከንድ ብዙ መዋለ ንዋይና ገንዘብ በዓለም ዙሪያ በሚንቀሳቀስበት ዘመን ስደተኞች ግን መሄጃ ቦታ ጥተው ከአስርተ ዓመታት በላይ በስደተኞች ካምፕ ይቆያሉ በማለት ዓለማችን ምን ያህል ፍትሕ የተዛባባትና ርህራሄ የጠፋባት እንደሆነች በመጥቀስ የሞራል ጥያቄ ያነሳ መሆኑን መገናኛ ብዙሃን እየተቀባበሉ ዘግበውታል። ከዋና ዋና የስብሰባው ተጋባዥ ተናጋሪዎች መካከል የጀርመኗ ቻንስለር ወይዘሮ አንግላ ሜርከል የዳቮስን መድረክ አገሮች የብሔራዊ ችግሮቻቸውንም ሆነ ዓለም አቀፋዊ ተግዳሮቶችን ለመቋቋም የሚችሉት በዓለም አቀፋዊ ትብብርና አሰራር በጋራ ገበያና ንግድ ብቻ መሆኑን በመገንዘብ መንግስታትና መሪዎች በጠባብ ብሔራዊ አጀንዳዎቻቸው ብቻ ታጥረው እንዳይቀሩ ጥሪ ያሰሙበት እንደሆነ እንደዚሁ በሰፊው ተዘግቧል። የመንግስታቱ ድርጅት ዋና ጸሐፊ ሚስተር አንቶኒዮ ጉተሬሽም በዚህ ባለንበት ዘመን እያጋጠሙን ያሉትን ዘርፈ ብዙ ችግሮች መቋቋም የሚቻለው በአንድነት በመቆምና በዓለም አቀፋዊ ትብብር ቢሆንም ያሉት አዝማሚያዎች ግን ይህን ተገቢና አስፈላጊ አሰራር የሚያበረታቱ አይደሉም፣ በማለት እሳቸውም መንግስታት አንድ ላይ ካልቆሙ በስተቀር ከተጋረጡባቸው ችግሮችና ካንዣበቡባቸው አደጋዎች ሊወጡ ቀርቶ ወደ ባሰ ችግር ሊገቡ ይችላሉ ሲሉ አስጠንቅቀዋል። የስጋቶቹ ምንጮችም በኃያላኑ መንግስታት መካከል የሚስተዋሉ ሰጣገባዎችና የንግድ ጦርነቶች፣ የአየር ንብረት ለውጥ ችግርና የብሪታንያ ከአውሮፓ ሕብረት አወጣጥ ሊያስከትል የሚችለው ቀውስ፣ እንዲሁም በየአካባቢዎቹ ያሉ ግጭቶችንና ጦርነቶችን ለማስቆም ዓለም ያለው አቅምና ተነሳሽነት እየተዳከመ መሄዱ የመሳሰሉት ናቸው ይላሉ አስተያየት ሰጪዎች። በዘንድሮው የዳቮሱ የዓለም ምጣኔ ሀብት ስብሰባ ከአፍሪካ አዲስ ተጨማሪ ኃይል ሆነው የቀረቡትና ሞቀ ያለ አቀባበልም የተደረገላቸው ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ነበሩ። ዶክተር አብይ በስብሰባው ባደረጉት ንግግር አገራቸው መሠረታዊ የፖለቲካ ኢኮኖሚና ማኅበራዊ ለውጥ እያደረገች መሆኑን በመግለጽ እስካሁን የተወሰዱ እርምጃዎችንና የተገኙትን ውጤቶች አብራርተዋል። መንግሥታቸው የሰነቀው አዲስ የለውጥ ራዕይና እየወሰዳቸው ያሉት እርምጃዎች ባለሀብቶች መጥተው መዋለ ንዋያቸውን ያለምንም ችግር እንዲያፈሱና ሁላችንም ተጠቃሚ እንድንሆን የሚያደርግ ነው፣ በማለት ጥሪ አቅርበዋል። ኢትዮጵያ አዲስ ራዕይ ሰንቃለች። ምቹ የፖለቲካና የቢዝነስ ሁኔታዎችን ለመፍጠር የሚያስችሉ የማሻሻያ ፕሮግራሞችን መተግበር ቅድሚያ የተሰጠው ተግባር ነው። ነፃ ማኅበረሰብና ታዳጊ ኢኮኖሚ መገንባት ዋናው ፍላጎታችንና ምኞታችን መሆኑን ስንገልጽላችሁ ፈጥናችሁ እርምጃ እንደምትወስዱ በማመን ነው በማለት ዛሬ በኢትዮጵያ ለባለውረቶች አመቺ ሁኔታ መኖሩን አረጋግጠዋል። ጠቅላይ ሚኒስትሩ በዳቮስ ከበርካታ የአገር መሪዎችና ባለሀብቶች እንዲሁም ከታዋቂና ተጽዕኖ ፈጣሪ ግለሰቦች ጋር የተገናኙ ሲሆን በአጠቃላይም ቆይታቸው የተሳካ የፖለቲካና የኢኮኖሚ ዲፕሎማሲ ስራ የተሰራበት እንደሆነ ተገልጿል። ያሰሙት ንግግርም ወቅታዊና አስፈላጊ ነበር ተብሏል። ታዋቂው የፖለቲካ ሰው አቶ አበራ የማናብም ጠቅላይ ሚኒስትሩ ዳቮስ ላይ ያሰሙት ንግግር ታዳሚዎቻቸው የሚፈልጉትና የሚጠብቁት ነበር በማለት መድረኩን በሚገባ እንደተጠቀሙበት ነው የገለጹት። በእውነቱ በዚ ዳቮስ ላይ ጠቅላይ ሚኒስትሩ የተናገሩት ንግግር መሰረታዊ በሆኑ ጉዳዮች በተለይ በዚህ በምዕራቡ ዓለም ብዙዎች የመንግስት ኃላፊዎች እና የባለ ሀብቶች መስማት የሚፈልጉትን ነገር የሰሙበት ሁኔታ ያለ መስሎ ነው ለእኔ የሚታየኝ። ለምሳሌ በግልጽ ቋንቋ የኢትዮጵያ ከአሁን በኋላ ዴሞክራሲ አብዮታዊ ዴሞክራሲ ከሚባለው የፖለቲካ አካሄድ የተላቀቀች መሆኗን ያበሰሩበት ነው። የፖለቲካ ብዝሃነትን፣ የዴሞክራሲን መስፈን፣ የፕሬስ ነጻነትን የመሳሰለውን ነገር በመናገር እና ይሄ ደግሞ በዚህ በምዕራባውያኑ ዘንድ በጣም ይሁንታን ያገኘና ድጋፍን ያስገኘላቸው ጉዳይ መስሎ ነው ለእኔ የሚታየ። በአቶ አበራ አስተያየት ጠቅላይ ሚኒስትሩ በዚህ መድረክ ያስተላለፉት መልዕክት ስለ ኢትዮጵያ የነበረውንና አሁንም ያለውን አስተሳሰብ የሚያስተካክልና በሽታዎችንም የሚያጠራ ነው። በአሁኑ ሰዓት ኢትዮጵያ ከምዕራቡ ጋር ያላት ግንኙነት ከምዕራቡ ዓለም ጋር ያላት ግንኙነት ብቸኛው ዓለም ነው ማለት ይቻላል ከኢኮኖሚው አንጻር ከታየ እና ለኢትዮጵያ ወሳኝ ነው። ኢትዮጵያ በአሁኑ ሰዓት ብዙ ነገር ያስፈልጋታል ነው ። አሁን እኔ ስመለከተው ይህንን ማድረግ አቅም ላላቸው ሰዎች ፊት ለፊት ተገናኝተው ነው ቃል የገቡላቸው። እንደዚህ ነው ከአሁን በኋላ የምንራምደው፣ ያደረግናቸው ነገሮች እነዚህ ናቸው፣ እኛ ሀገር ብትመጡ ትርፍም እናንተም ትርፍ ታገኛላችሁ፣ እኛም ሀገራችን ትጠቀማለች የሚል መልእክት ነው ያስተላለፉት እና እኔ በዚህ የምዕራባውያንን ትኩረት የሳቡ ይመስለኛል። ከዚህ በተጨማሪ አሁን ስገምተው በአንዳንድ አካባቢ በተለይ የሚሰጡ አስተያየቶች ስለ ኢትዮጵያ ከቅርብ ጊዜ ወዲህ ቀና የሆነና በጎ የሆነ አመለካከት እየተንጸባረቀ ነው። ከዚህ በፊት ኢትዮጵያ ተብሎ የሚቀጥለው የረሃብ ምሳሌነት ነው። አሁን ያ ሁኔታ እየተገፈፈ የመጣበት እና እኔ እንደውም ይህንን ሁኔታ በግልጽ ና በማያሻማ ሁኔታ የሰበሩበት ሁኔታ ያለ መስሎ ነው የሚታየ ያም ሆኖ ይላሉ አቶ አበራ። ያም ሆኖ ጠቅላይ ሚኒስትሩ ብቻ ሳይሆኑ እኛም እንደምንመኘው አገራችን የኢንቨስተሮች ዋና መዳረሻና የኢኮኖሚ እድገት ማሳለጫ እንድትሆንና ሕዝቦቿም ተጠቃሚ እንዲሆኑ አሁንም ገና ብዙ መሰራት ያለባቸው ስራዎች አሉ። መጀመሪያው መቼም የሰላም ጉዳይ በእርግጠኛነት፣ ሰላም መስፈን ይኖርበታል። በእርግጠኛነት ከቦታ ቦታ በነፃ ማንኛውም ሰው መዘዋወር የሚችልበት እና የሕግ የበላይነት ከዳር እስከ ዳር በኢትዮጵያ በመላው ኢትዮጵያ የሰፈነበት ሁኔታ መኖር እጅግ አስፈላጊ ነው። በተወሰኑ አካባቢዎች እንኳን ግጭቶች ተደጋግሞ የሚታዩ ከሆነ የውጭ ባለሀብቶችን ቀርቶ ኢትዮጵያውያንንም ጭምር የሚያስደነብር ሁኔታ ነው የሚፈጠረው እና በማንኛውም መልኩ ቢታይ እንኳን ለተፋጠነ ልማት ለመደበኛውም የሕግ የመንግስት ስራ የማያመች ሁኔታ ነው የሚፈጠረው። ስለዚህ እዚህ ላይ ትኩረት ተሰጡ ሊሰራበት ይገባል። እንግዲህ በአንድ በኩል እንግዲህ የሚታየኝ ትልቁ ጉዳይ ይሄ ነው። ሁለተኛው የማስፈጸም አቅም ጉዳይ ነው በኢትዮጵያ በኩል እና የማስፈጸም አቅም ከምን ጋር ይያያዛል? እኔ እንደሚመስለኝ አሁን የነ ዶክተር አብይ የለውጥ ጅማሮ ከስርዓቱ ውስጥ የመጣ እንደመሆኑ መጠን ከላይ ነው የመጣው እና ከላይ እንደ መምጣቱ መጠን በየደረጃው ያሉት አስፈጻሚ መንግስታዊ እና ከፊል መንግስታዊ አካላት በነገሩ ያመኑበት እና ከልባቸው የሚራምዱ መሆኑ ካልታወቀ ለውጡ ይሰናከላል። ማለትም አስፈጻሚዎቹ እንግዲህ በየመስሪያ ቤቱ የልማት መስሪያ ቤቶች ውስጥ የፈቃድ ስነስርዓቱ በሌላ ቦታዎች ላይ በአስተዳደር ደረጃ፣ በፍርድ ቤቶች ደረጃ፣ በመሳሰለው ያለው ሁሉ አብሮ የእሳቸው መንፈስ ተከትሎ ይህንን የተጀመረውን ለውጥ ዳር እናደርሳለን ብሎ ካልተንቀሳቀሰ በስተቀር የቀድሞ የዛው የገዢው ፓርቲ አባል ሆኖ ከቀድሞ ጀምሮ የቆየ አስተሳሰብ ስላለ በብዙ ጉዳዮች ላይ አሁን ለውጡ መጣብን ብለው የሚያስቡ ብዙ የመንግስት ኃላፊዎች በቦታው ላይ ስላሉ በአፈጻጸም በኩል ችግር የሚኖር ይመስለኛል። እንግዲህ ትኩረቱ እዛ ላይ መሆን አለበት። ለውጡ ከዶክተር አብይ በተጨማሪ ሰፊ ባለቤት ያስፈልገዋል። በርካታ በዚህ በስርዓት ውስጥ ያለው መዋቅሩ ራሱ በጠቅላላው በባለቤትነት ስሜት መንቀሳቀስ ካልጀመረ በስተቀር ለውጡን ዳር ማድረስ አስቸጋሪ ይመስለኛል። በዚሁ የዛሬው ዜና ማህደር ዝግጅት ያበቃል። ገበያ ንጉሴ ለዲ ደብልዩ ብራስልስ።